የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ባለፈው ሳምንት ህይወታቸው ያለፈው የአንጋፋው ምሁር ፕሮፌሰር መስፍን ወልደ ማርያም ወዳጆች መስፍን ወልድም ኢትዮጵያ ነች እንጂ ሌላ ነገር በአእምሮ ውስጥ ስለ ልጆቹም ብዙ ያስብ እንደሆነ አላውቅም። ምንም ቢሆን አባት ነው እና ስለ ልጆቹ ማሰቡ ተሰቡ ማሰቡ አይቀርም። በግምት ነው የምለው ነገር ግን ዕለታዊ ህይወቱ ላይ ኢትዮጵያ ነች እና ኢትዮጵያ ትልቅ ትልቅ ትልቅ ረሳው አንሳለች ኢትዮጵያ በጣም በጣም የሚጎላት የህዝባዊ ምሁር ትምህርቱን እውቀቱን፣ ችሎታውን ማህበረሰቡን እሱ ትክክል ነው ብሎ ወደሚያምንበት አቅጣጫ በተለይ ፍትህ በሚመለከት ያለው ጠንካራ ፍትህ ለድሀ ለሀብታም፣ ለባለስልጣን ስልጣን ለሌለው ሳይሆን ለሁሉም እኩል መሆን አለበት። በተለይ ደግሞ ከምንም በላይ ፍትህ ዝቅተኛ ደረጃ ላይ ያለ ህብረተሰብ ምን ያህል አስፈላጊ የሆነ ያምን ነበር። በዛም ታግል ነበር። ቀደም ብሎ የሰማችኋቸው የቅርብ ጓደኛቸው ፕሮፌሰር ጌታቸው ኃይሌን ሲሆን ተከትሎ የሰማችሁት ደግሞ ፕሮፌሰር ብርሃኑን ነጋን ነው። የሌሎች ወዳጆቻቸውን አስተያየት ያካተተ የህይወት ታሪካቸውን በመጠኑ የሚዳስስ ዘገባ እናስደምጣችኋለን ሬቻ በቢሾፍቱ ኮቪድ-19 የምሉት እኛ የማናውቀው በሽታ ስለመጣ የተወሰኑ ሰዎች ብቻ ይገኙ ስለተባለ እኛም በዚህ ላይ ተመስርተን እኔም ባልኖርበት አባገዳዎቹ ተሰብስበው ይህንን ማዕከል አድርገው ውሳኔ አሳልፈዋል። እኔንም ውሳኔ ተጋሪ ነኝ። ዘገባ ይኖረናል። እሁድ መስከረም 24 2013 ዓ ም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ከምሽቱ ዝግጅት ጋር አብሬያችሁ የማመሸው ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ይታዬ ነኝ። በኮቪድ-19 ምክንያት ታመው ሆስፒታል የሚገኙት የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እየተሻላቸው ነው ሲሉ ሐኪማቸው ዶክተር ሻን ኮንሊ ትናንት ቅዳሜ ማታ አመልክተዋል። በሽታው ከተገኘላቸው ወዲህ በተከታታይ ይዞታቸው እየተሻሻለ ነው ነው ያሉት ሐኪማቸው ያን ማለታቸውን ተከትሎ የዋይት ሀውስ ጽፈት ቤት ሹም ማርክ ሜዶስ ለፎክስ ኒውስ ጀስቲስ ውድ ጂኔን ለተባለ ዝግጅት በሰጡት ቃል የዓርቡ የፕሬዝደንቱ ሁኔታ አሳስቦን ነበር ብለዋል። ትኩሳት ነበረባቸው፣ የደማቸው የኦክስጅን መጠንም በፍጥነት እያሽቆለቆለ መሄዱ በጣም አስግቶን ነበር ብለዋል። ከዚያ ቀደም ብሎ ትናንት ረፋዱ ላይ የፕሬዝደንቱ ሕክምና ላይ የተሳተፉ ያሉ ሐኪሞች በሰጡት ጋዜጣዊ መግለጫ የፕሬዝደንቱ ይዞታ ጥሩ እንደሆነ ነበር ያንጸባረቁት። ዶክተር ኮንሊ በትናንት ማታው መግለጫቸው ፕሬዝደንቱ ሁለተኛውን ሬምዴሲቪር የተባለውን መድኃኒት ወስደዋል፣ ትኩሳት የለባቸውም፣ የደማቸው የኦክስጅን ልኬት ቀኑን ሙሉ በዘጠና ስድስት ና ዘጠና ስምንት ከመቶ መሀል ሆኖ ስለዋለ ተጨማሪ ኦክስጅን አላስፈለጋቸውም ብለዋል። ፕሬዚደንቱም ትናንትና ባስተላለፉት የቪዲዮ መልእክት በጣም በጎ ነኝ። ቶሎ እወጣለሁ ብዬ ተስፋ አድርጋለሁ። በሚቀጥሉት ቀናት ውስጥ የሚሆነው ይታወቃል ብለዋል። የታላቁ የዋልተር ሪድ ሆስፒታል ዶክተሮች፣ ነርሶች፣ ሌሎችም አባላት ከሌሎች ታላላቅ ተቋማት አብራችኋቸው እየሰራችሁ ያላችሁ ሁሉ ግሩም ናችሁ ብለዋል ፕሬዚደንቱ። በትዊተር ገጻቸው ባለፈው ስድስት ወር ይህንን ወረርሽኝ በርትተን ታግለን ትልቅ ውጤት አምጥተናል ሲሉም ጽፈዋል። በእናንተ እርዳታ በጎ ሆኛለሁ ሲሉም አስከትለዋል። ፕሬዚደንት ትራምፕ የታመሙት የህዳሩ ፕሬዝደንታዊ ምርጫ ሊከናወን አንድ ወር በቀረው በዚህ ወቅት ነው። የዲሞክራቱ ፓርቲ ተፎካካሪያቸው ጆ ባይደን የፕሬዝደንቱ መታመም ይህን በሽታ በዋዛ እንዳናየው ሊያስታውሰን የሚገባ ነው ብለዋል። ፕሬዝደንት ትራምፕ እና የቀድሞ ምክትል ፕሬዝደንት ባይደን በማክሰኞ ዕለቱ ክርክራቸው ላይ መድረክ ላይ የቆሙት በአራት ሜትር ተራርቀው ነው። ባይደን በአርብ ምርመራቸው ከቫይረሱ ነጻ ሆነው መገኘታቸውን የምረጡኝ ዘመቻቸው መስሪያ ቤት አስታውቋል። የኢትዮጵያ የኮቪድ-19 ይዞታን ስንመለከት ባለፉት የ24 ሰዓታት ጊዜ ውስጥ 8101 ሰዎች ተመርምረው 959 ሰዎች ላይ ኮሮና ቫይረስ ተገኝቷል። ባለፈው የ24 ሰዓት ጊዜ 8 ሰዎች በሙሉ አዲስ አበባ ውስጥ በኮቪድ-19 ምክንያት ሕይወታቸው ማለፉን የጤና ሚኒስቴር ያወጣው እለታዊ መግለጫ አመልክቷል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከዓለም ዙሪያ በተጠናቀሩ የኮቪድ-19 ዜናዎች የአውስትሬሊያዋ ኒው ሳውት ዌልስ ክፍለ ግዛት ዛሬ ለዘጠነኛ አከታታይ ቀን አንድም የአዲስ የኮቪድ-19 ተያዥ እንዳልተገኘ አስታውቃለች። አጎራባቿ ቪክቶሪያ ግን አስራ ሁለት ሰዎች መገኘታቸውንና አንድ ሰው በበሽታው መሞቱን አስታውቃለች። በጆንስ ሆፕኪንስ ዩኒቨርሲቲ መረጃ መሰረት በዓለም ዙሪያ በጠቅላላው ያለው የኮሮና ቫይረስ ተያዦች ቁጥር ወደ ሰላሳ አምስት ሚሊዮን ተቃርቧል። ለሕልፈት የተዳረጉት ቁጥር ደግሞ ከአንድ ሚሊዮን አልፏል። ሳውዲ አረቢያ የመካን ታላቁን መስጊድ ለምዕመናን ክፍት ባደረገችበት በዛሬው የመጀመሪያ ቀን ቁጥሩ ውሱን ለሆነና ዜጎችና ነዋሪዎችን ላካተተ መስጊድ ገብተው እንዲሳለሙና ጸሎት እንዲያደርሱ ተፈቅዷል። መስጊዱ በኮቪድ 19 ወረርሽኝ ምክንያት ተዘግቶ መክረሙ የሚታወስ ነው። በመጨረሻም ዛሬ በተካሄደው የለንደን ማራቶን ኢትዮጵያዊው ሹራ ቂጣታ አሸናፊ ሆኗል። በውድድሩ ያሸንፋል ተብሎ የተጠበቀውን የአራት ጊዜውን የለንደን ማራቶን አሸናፊ ኬንያዊው ኤልዮድ ኪፕ ቹጌን አሸንፎ ነው ኢትዮጵያዊ ሹራ ውድድሩን በድል ያጠናቀቀው ቀደም ሲል ኪፕቾጌን ይቀናቀነዋል ተብሎ ተጠብቆ የነበረው ኢትዮጵያዊው ቀነኒሳ በቀለ እግሩ ላይ በደረሰበት ጉዳት የተነሳ ራሱን ከውድድሩ ማግለሉ ይታወሳል። ኪፕቾጌ ውድድሩን በስምንተኝነት አጠናቋል። ሹራቂጣታ ውድድሩም ውድድሩን በሁለት ሰዓት ከአምስት ደቂቃ ከአርባ አንድ ሰኮንድ አጠናቆ የገባ ሲሆን ኬንያዊው ቪንሴንት ኪፕቹምባም ሁለተኛ ሆኖ ተከትሎት ገብቷል። ኢትዮጵያውያኑ ሲሳይ ለማ፣ ሞስነት ገረመው፣ ሙሌ ዋሲሁንና ታምራት ቶላ ከሶስተኛ እስከ ስድስተኛ ደረጃ ያለውን ስፍራ ተከታትለው ይዘዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15765 ኪሎሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርዝ እንዲሁም በናይልሳት ቪኦ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መስከረም 24 2000 አስራ ሶስት ዓመተ ምህረት ምሽት ፕሮግራም ነው። መረጋጋት እንዲኖር የሚፈልግ ድርጅት ኢማኪሌን ለኢትዮጵያን መልዕክት እንድታስተላልፍ አድርጎ ነበር። በቅርቡ ይህ መልዕክት በአርቲስት ቴሌቪዥን አይቼዋለሁ። ከዚያ ደግሞ በኢትዮጵያ ቴሌቪዥንን በቅርቡ ቀርቧል። በአማርኛ እየተተረጎመ እና ኢትዮጵያውያን ችግራችንን በውይይት መፍታት እንዳለብን፣ የተለያየ መቃቃሮች ቢኖሩም መነጋገርና ችግሮቹን መፍታት ነው እንጂ ግጭት የትም እንደማያደርሰ ከሩዋንዳ እንድንማር ነው ኢማኬሌ ለኢትዮጵያውያን ያስተላለፈችው። ከዘር ጭፍጨፋ ያመለጠች ሩዋንዳዊት ታሪክ የያዘውን የሌፍት ቱቴል መጽሐፍ፣ ሁቱትሲ ሲል ወደ አማርኛ የመለሰው ተርጓሚ መምህር መዘምር ግርማ ከአሜሪካ ድምጽ ጋር አጠር ያለ ቆይታ አድርጓል። እናስደምጣችኋለን። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ና በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ መከታተል ትችላላችሁ። አሁን ወደ መጀመሪያው ቅንብር እንዝለቅ። ሬቻ በቢሾፍቱ በየ አመቱ በቢሾፍቱ የሚከበረው የእሬቻ በዓል በኮሮና ቫይረስ ምክንያት የመግቢያ ካርድ በያዙ ሰዎች ብቻ ተከበረ። የቢሾፍቱ ከተማ አስተዳደር በዓሉ በሰላም መጠናቀቁን አስታውቆ የጥሪ ካርድ የያዙ ተሳታፊዎች ብቻ እንዲታደሙበት የተደረገው ለዜጎች ደህንነት ሲባል ነው ብሏል። ሥነ ሥርዓቱን የተከታተለው ሙክታር ጀማል ዘገባለው። ዛሬ በቢሾፍቱ ሆራ ሐርሰዴ የተከበረው የኢሬቻ ሥነ ሥርዓት አብዛኛዎቹ የታዳሚዎቹ ቁጥር ውስን መሆኑ ቅር ያሰኛቸው ሲሆን፣ ሌሎቹ ደግሞ ሥነ ሥርዓቱ ከሚቋረጥ በዚሁ መልኩ መከናወኑ በጎ መሆኑን ያነሳሉ። የታዳሚዎችን አጠራር በተመለከተ ለእያንዳንዳቸው ባጅ የተሰጣቸው ብቻ እንዲታደሙ ሲፈቀድላቸው፣ ሌሎቹ ወደ ኋላ እንዲመለሱ ተደርጓል። ወደ ቢሾፍቱ በእግርም ሆነ በመኪና መግባት በፍጹም አይቻልም። ይህ ክልከላ የተጀመረው በተለይ ከትላንት አንስቶ ነው። በሥነ ሥርዓቱ ላይ የተገኙትም ትዝብታቸውን አጋርተውናል። ግማሹ እንደዛ ነው የተመለሰ ማለት ይቻላል። ዳንድሮ መሰል የመኪናዎችና የሰዎች ክልከላ መታየቱን ሌላዋ የኢሬቻ ታዳሚ የታዘበችውን ገልጻለች። እሬቻው የአሁኑ በጣም የተለየ ነው። ሕዝቦች የሉም። እናም ያው ሰላም የሚባል ከሕዝቡ የበለጠ የጸጥታ ኃይሎች ነው የሚበዙት። እና ስለዚህ በኮቪድ ምክንያትም ሰዎቹ የሉም። በጣም ያሳዝናል። ወረቀት ይሄ የማሳወቂያ የሚገቡበትን ትኬት ያላላቸውም እዛ እየቀሩ ነው። ለምንድን ነው የቀሩት? እዛ አትገቡም ይሄንን ያሌላችሁ አትገቡም እያሉ እየከለከሉ ነው፣ ጸጥታ ኃይሎቹ ማለት ነው። አሁን ለምሳሌ አንቺ እንዴት ነው የመጣሽው? እስኪ እንዴት አገኘሽ? በምን መጣሽ? እኛ ስንመጣ የዱ ከተማ ከዛን የመጣ ነው፣ በመኪና በራሳቸው መኪና እና እዛ ወደ አካባቢ ወርደን እና እዚህ እስክምጣ ድረስ በቃ ያየናቸው በጣም ብዙ ናቸው። ጸጥታ ኃይሎቹ እዚህ ከሚገኙት የበለጠ ናቸው። በዘንድሮ የኢሬቻ ክብረ በዓል ላይ የተለያዩ ብሔር ብሔረሰቦች በብዛት አይታዩበትም። ነገር ግን በቁጥር አናሳ የሆኑ ሰዎች ተጋብዘውበታል። ካላገዛኸኝ ወልድ ዳዊት ኢሬቻን ለመታደም ከኮንሶ ነው ተጋብዘው የመጡት ከዚህ ቀደምም ስነ ስርዓቱን ሲከታተሉ መቆየታቸውን ለቪኦኤ ገልጸዋል። እሬቻ በጣም ምርጥ ነው የዘንድሮው፣ ምንም እንኳን የቁጥር ማነስ ቢኖርም ድባቡን አለቀቅም እንዳለ ነው ያለው ለማለት ይቻላል። በጣም ሰላማዊ ነው፣ ሰው በሰላም ወጥቶ በሰላም የሚገባበት ትላንትም በሆራ ፍንፍኔ ላይ በዚሁ በተመሳሳይ ተደርጎ ቆንጆ ነው። ከዚህ በፊት የአምናውንም ተሳትፌ ነበር። እሱም በጣም ቆንጆ ነበር። ልዩነቱ የአምናው እጅግ በርከት ያለ ሰው ቁጥር ነበረው። የአሁኑ ያው በኮቪድ 19 ምክንያት በአነስተኛ ቁጥር እንዲከበር በተባለው መሰረት ይሄ ብቻ ነው ለውጡ። የኢሬቻ ስነ ስርዓት በየአመቱ መደረግ ከሚኖርበት ሂደት ይቋረጣል ወይ አይቋረጥም የሚል ስጋት ከፈጠረባቸው ሰዎች አንዱ የይቱ ሁምበና አባገዳ አባገዳ ሻሚል አህመድ ሰይድ ናቸው። እሳቸው እንደሚሉት የተለያዩ ቅሬታዎችና አለመግባባቶች ቢኖሩም ሰላማዊ በሆነ መንገድ የኢሬቻ ስነ ስርዓት ሳይቋረጥ ማድረጉ ራሱ በጎ ገጽታ ነው ይላሉ። ኮቪድ 19 የምሉት እኛ የማናቀው በሽታ ስለመጣ የተወሰኑ ሰዎች ብቻ ይገኙ ስለተባለ እኛም በዚህ ላይ ተመስርተን እኔም ባልኖርበት አባገዳዎቹ ተሰብስበው ይህንን ማዕከል አድርገው ውሳኔ አሳልፈዋል። እኔንም ያኑ ውሳኔ ተጋሪ ነኝ። ፈጣሪ የምንለም ነው የኢትዮጵያ ልጆች። የኢትዮጵያ ልጆችም ክፍፍል በሌለበት በሀገራቸው ላይ እኩል ሆነው እንዲ እንዲኖሩና እንዲኖሩ ነው ምመኘው ነኝ። በብሾፍቱ ሆርሃርሰዲ የተከናወነው የኢሬቻ ስነ ስርዓት በሰላም ተጠናቋል። ይህንኑ ምክንያት በማድረግ የብሾፍቱ ከተማ ከንቲባ ወይዘሮ ዓለም ፀሐይ ሽፈራው ድጋፍ ሲያደርጉላቸው ለነበሩ ሁላ ምስጋና አቅርበዋል። የ2013 ኢሬቻ በማስመልከት ለማሳካት እንደ ከተማችን አስፈላጊ ዝግጅቶች ሁሉ አጠናቀን በተሳካ ሁኔታ ዛሬ እሬቻችን ተጠናቋል። ያለምንም ችግር ባህሉንና እሴቱን ወጉን በጠበቀ መልኩ እሬቻ ምን እንደሆነ ባሳየ መልኩ በተሳካ መልኩ የተከናወነበት መንገድ ያየ ነው። ይህም በዓል ለማሳካት ትልቅ ርብርብ ስላደረጋችሁ ሰፊ አስተዋጽኦ ስላደረጉ በድጋሚ በራሴ ስምና በከተማ አስተዳደር ስ ሌላ ቀን ምስጋና የማቅረብ ፈልጋለሁ። ሰው የመጣው በመንግስት መዋቅርና በቀበሌ በተሰጣቸው ባጅ ነው። የመንግስት መኪናም ነው እዚያ መጣው። ሌላ መኪናው ላ አይገባ ሙላ ተብሎ ነበር ከትላንትና ጀምሮ። እሱን በተመለከተ በዛው ቢገልጽ ኮቪድ-19 አለምን እና ያደጉት ሀገራችን ሀገራችንን ብን እያደረገ እንደሆነ የት ደርሳሉ የተባሉ ታዳጊዎችን እያጣሚ ያለ ዜጎቻችንን እያጣሚ ያለ አባገዳዎች ባስቀመጡት መሰረት በውስን በሆነ አካል መከበር መቻል አለበት የሚለውን ነገር ተግባራዊ ለማድረግ ነው እንጂ ይህ በዓል የሁሉም በዓል ለማንም አይገታው። በዓሉን ወደኋላ ለማስቀረስ ሳይሆን ወይም ደግሞ የተወሰነ ሰዎች እንደዚህ በግዴታ እንዲያከቡት ለማድረግ ሳይሆን ዜጋ ማለት ስላለብን ይሄ ዜጋ ስኖር ነገ በአንድነት በፍቅር ይህንን በዓል ማክበር ይችላል። ባጅ የሚያገኙ ሰዎች መስፈርቱ ምን ነበር? ወዲህ ለመምጣት ባጅ ይዘውን የመጡት የሌላቸው ሲታገዱ ከከተማ ድንበር ላይ አይተን ነበር። በምን መስፈርት ነው ተመርጠው የመጡ ሰዎች? ምንም መስፈርት የለም። ይሄ በኦሮሞነት ብቻ እከሌ ሄ ይሄ ነው እንደዚህ ተብሎ የሚሰጡ ነገር አለብን። ውስን ሰዎች ኮቪድን ለመከላከል የተደረገ ነገር ነው እንጂ እከሌ ምናምን ተብሎ የሚመረጥበት። አባገዳዎች አሉ፣ ፖሊዎች አሉ። በተለይ መቅረት ያሌለባቸው እዚህ በአል በኦሮሞ አንገፋ የሚባሉ ፊትለፊት ለያዙ ሰዎች አሉ። እንደዛ እንጂ የሆነ የራሱን የቻለ መስፈርቶቶ የሚታይበት መንገድ አለ። የብሾፍቱ ከተማ እንቅስቃሴን በተመለከተ ከዚህ ቀደም ሆቴሎች እንግዶቻቸውን ለማስተናገድ ከፍተኛ እንቅስቃሴ ማድረግ እየተለመደ ቢሆንም ዘንድሮ ግን ቀዝቀዝ ያለና እንቅስቃሴዎች ብዙም የማይታይባቸው ሆነው ውለዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ብሾፍቱ ሆራ አርሰዴ ሙክታርን ለዘገባው እናመሰግናለን። አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። አሁን ለዛሬ ወደ አዘጋጀ ነው መሰናዶ እንለፍ። የአንጋፋው ምሁር ፕሮፌሰር መስፍን ወልደማርያም ረጅሙ የህይወት ጉዞ ሳምንት ማክሰኞ መስከረም 19 2013 ዓ ም ከዚህ ዓለም በሞት የተለዩት አንጋፋው የአደባባዩ ምሁር ፕሮፌሰር መስፍን ወልደ ማርያም ለፍትህ መስፈን ጠንካራ አቋም ያላቸው የማህበረሰብ ጠበቃ ነበሩ ሲሉ ባለሙያዎችና የቅርብ ሰዎች ያስታውሷቸዋል። ጥልቅ የአገር ፍቅር ስሜት የነበራቸው እውነተኛ ኢትዮጵያዊ ብሄርተኛ ያሏቸውም አሉ። ፕሮፌሰር መስፍን ወልደ ማርያም ና በኢትዮጵያ ታሪክ የሚኖራቸው ስፍራ ቀጣዩ ዝግጅት ረጅሙን የህይወት ጉዟቸውን በመጠኑ ይዳስሳል። እስክንድር ፍሬው የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉ መስራች ፕሮፌሰር መስፍን ወልደማርያም ወዳጆችን አነጋግሮ ያሰናዳው ዘገባ ቀጥሎ ይቀርባል። አንጋፋው የሰብአዊ መብት ታጋይ የታሪክ ተመራማሪና ፖለቲከኛ ፕሮፌሰር መስፍን ወልደ ማርያም አርፈዋል። አገር ወዳዱ ኢትዮጵያዊ እስከ ወዲያኛው አሸልበዋል። የእሳቸው ህልፈት ግን በፖለቲካ እምነታቸው የሚስማሙም ሆነ የማይስማሙ ሰዎችን በተመሳሳይ ትውስታ የሐዘን ድባብ ውስጥ ከጥቷል። ዋርካ ወደቀ ብለዋል ሐዘናቸውን በማኅበራዊ ትስስር ድረገጾች የገለጹ በርካቶች አንጋፋነታቸውን፣ አገር ወዳድነታቸውን ለማስታወስ ከኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ እስከ ጠቅላይ ሚኒስትር አብይ አህመድ እስከ ሌሎች ፖለቲከኞችና ምሁራን ድረስም ሐዘናቸውን ገልጸዋል የሐሳብ ልዕልና ምልክት የሰላማዊ ትግል አርያ ላመኑበት ነገር እስከ መጨረሻው ሞጋች ላመኑበት እውነት ብቻ የሚቆሙ ሲሉ ነው ጠቅላይ ሚኒስትር አብይ አህመድ የገለጿቸው ፕሮፌሰር መስፍንን በተለያዩ የህይወት ፈርጆች የሚያስታውሷቸው በቅርብ የሚያውቋቸው ሰዎችም ይህንኑ አገላለጽን የሚያጠናክሩት ከዩናይትድ ስቴትስ በስልክ ያነጋገርኳቸው አንጋፋው የቋንቋ የሥነ ጽሑፍ የታሪክና የሥነ መለኮት ሊቅ ፕሮፌሰር ጌታቸው ኃይሌ ደግሞ እነዚህ አይነቱን ሀሳብ ካንጸባረቁት አንዱ ናቸው። ከቀዳማዊ ኃይለሥላሴ ዩኒቨርሲቲ ጀምሮ የፕሮፌሰር መስፍን የቅርብ ወዳጅና የሥራ ባልደረባ የነበሩት ፕሮፌሰር ጌታቸው እንዳሉት መስፍን ላመኑበት የኖሩና ኢትዮጵያን ከልባቸው የሚወዱ ነበሩ። ፕሮፌሰር መስፍን ለእኔ ኢትዮጵያ ነው። ኢትዮጵያ ፐርሰናላይድ ሆኗል። በኢትዮጵያዊነት እና ማን ነው ስትለኝ፣ መስፍን ሲሉኝ ኢትዮጵያ ማለት ነው እና ብዙ ጊዜ ጀምሮ አብረን ሰርተናል። ዩኒቨርስቲ ውስጥ በተለይ በማህበርም በግለሰብም እርስ በርሳችንም በመገባበዝና ከስራ ውጪ በመነታረክ ብዙ ጊዜ አብረን ኖረናል። የምንስማማበትም የማንስማማበትም ይኖራል ስንጀምር፣ በመጨረሻ ግን ተስማምተን ነው የምንለያየው። ስለዚህ መስፍን ሁልጊዜም ኢትዮጵያ ነች እንጂ ሌላ ነገር በአእምሮ ውስጥ ስለ ልጆቹም ብዙ ቢያስብ እንደሆነ አላውቅም። ምንም ቢሆን አባት ነው እና ስለ ልጆቹ ማሰቡ ቤተሰቡ ማሰቡ አይቀርም። በግምት ነው የምለው ነገር ግን እለታዊ ህይወቱ ላይ ኢትዮጵያ ነች እና ኢትዮጵያ ትልቅ ትልቅ ትልቅ ሰው አጥፋለች። የሚተካም እግዚአብሔር ከመቼም የማይቻለው ነገር የለም እና ሊተካ ይችል ይሆናል እንጂ ለጊዜው ግን የሚተካ ሰው አይደለም። መስፍን ብዙ ጊዜ ራሱን ኢትዮጵያ የኢትዮጵያን ታሪክ ለማስተማርም ሆነ ለመናገር ሙሉ ችሎታ ያለው ሰው ነው። ብሎታ ችሎታ ብቻ ሳይሆን ፍላጎቱም ነው። ለዚህ የሚጽፋቸው ጽሁፎች ሁሉ የሚያሳዩት ኢትዮጵያዊነቱን እና በኢትዮጵያ ማሰቡን ነው እና የመስፍን ነገር ሲነሳ ማንም ሰው ቢሆን የሚያውቀው እንባ ያንቀዋል። ስለዚህ የምናገረው ምንም በብዙ በብዙ ጥረት ነው። በ1922 ዓመተ ምህረት ነው። መስፍን አዲስ አበባ 6 ኪሎ አካባቢ የተወለዱት። የቀለም ትምህርታቸውን በአምስት ዓመታቸው በቤተ ክህነት የተከታተሉት መስፍን በተፈሪ መኮንን ደግሞ የአንደኛና የሁለተኛ ደረጃ ትምህርታቸውን ተከታትለዋል። ወደ ህንድ አገር በማቀናት ደግሞ በ1949 በጂኦግራፊ የመጀመሪያ ዲግሪያቸውን አግኝተዋል። ለሀገራቸው ጠንክሮ በመስራት ለኢትዮጵያ ጉዳይ በመሟገት መታወቅ የጀመሩትም በተለይ በዩኒቨርስቲ መምህርነት በመስራት ላይ እንዳሉ ነው። የቅርብ ወዳጅና ባልደረባቸው የነበሩት ፕሮፌሰር ጌታቸው ኃይሌ የዚያን ጊዜውን መስፍን ያስታውሳሉ። መስፍን አንዱ የሚናገረው ነገር አለ ሁልጊዜ እውነተኛ የሚወጣው ሀሳብ ሲጋጭ ነው። አንድ ሰው የተናገረው ሀሳብ በሌላው ተቃውሞ ሲገጥመውና ያ ሲተች እውነተኛ የሚወጣው ሀሳብ ሲፋጭ ነው ነው የሚለው ቃሉ የሚናገረው እና የተፋጨ እሳት እንደሚወጣው እንደዚሁ የተፋጨ እውነቱ ይወጣል። ለሀገር የሚጠቅም ስራ ይሰጣል እና ይሄ አንዱ ትልቁ የመስፍን አስተዋጽኦ ነው። እርስዎ በአንድ አፍታ ላውጋችሁ በተሰኘው መጽሐፎት ላይ ስለ አስራ ዘጠኝ ስልሳ ስድስቱም ድርቅ አንስተው ሲጽፉ እንግዲህ በኢትዮጵያ ውስጥ ያንን ረሃብ ያጋለጠው ዮናታን ዲምቢልቢ የተባለ ጋዜጠኛ ነው የሚሉ አረዳዶች አሉ። እርስዎ ግን ዮናታን ዲምቢልቢ ሳይሆን የወሎን ረሃብ ያወጣው የመስፍን ወልደ ማርያም ጥረት ነው የሚል ሀሳብ አንጸባርቀዋል። ምን ለማለት ፈልገው ነው? እስኪ ይህንን ያስረዱኝ። ድርቅ ኢትዮጵያ ውስጥ መምጣቱን መጀመሪያ ያስታወቀን እና የነገረኝ ፕሮፌሰር መስፍን ነው። እና ብዙዎች ችግረኞች እስከ ኮተቤ ድረስ መጥተው ከወሎ እስከ ኮተቤ ድረስ መጥተው የፈሰሱ አሉና ሄደን እናያቸው ብሎ አብረን ሄደን አይተናቸው እውነቱን ችግር መኖሩን ለመጀመሪያ ጊዜ ያወቅነው ያን ጊዜ ነው እና በዚህ ምክንያት ምን እናድርግ ብለን ስንነጋገር፣ ለዩኒቨርሲቲው መምህራን ነው ምን እናድርግ ብለን ስንነጋገር፣ ሄደን አይተን የሆነውን ሪፖርት እናድርግ፣ ከዚያ ለመንግስትም እናስታውቃለን፣ የዓለም ድርጅትም ሊረዳን ይችላል የሚል ሀሳብ አመጣ። እኔ ደግሞ እንዳጋጣሚ የዓለም አብያተ ክርስቲያናት የኢትዮጵያ ቤተ ክርስቲያን ወክዬ እዚያ አባል ነበርኩ እና እዚያ ስብሰባ ላይ አነሳሁት ጉዳዩን። በጊዜው ደርሶ ሪፖርት ማምጫ የሚያህል ገንዘብ ምስጣችኋሉ ያን የሚዘን መጠን ሴስና ተከራይተን ወደ ወሎ እስከ ባቲ ድረስ ወርዳን ምን ተከራይተን ያሉ ፕሮፌሰር ሴስና ትንሹ አይሮፕላን እሷን ተከራይተን ሄድን። ምክንያቱም በመኪና ብንሄድ አስተማሪዎች ነን ጊዜን ፈያለን። ስለዚህ ዓርብ ሄደን እሑድ ማታ ተመለስን። የሚያስፈልገውን ሁሉ አይተን እና ያንን አይተን፣ ተማሪዎች ያንን ሲያዩ በቃ ክፍል አንገባም እየተራባሉ በዚያም ጊዜ ቁርሳቸውን መስጠት ጀመሩ። እኛም ደሞዛችንን መስጠት ጀመር እና ያ ሪፖርት ወዲያው አጣድፌ ጽፌ ሪፖርቱ በተን ነው እና አብረውን የነበሩት ወሎ ድረስ ሄደ የነበሩት አብርሃም ደሞዝ፣ ዶክተር አብርሃም ደሞዝ አሉላ ባተ፣ እኔ ሶስታችን ነበር። ሪፖርቱን ግን የጻፉትን እኔ ነኝ። በዚያ ያ ሪፖርት ተበተነ። ተማሪዎች ወደ ተለያየ ቋንቋ ተረጎሙት እንግሊዞች አገርም ወደ እንግሊዝኛ ተርጉሞ ልጆቹ እዚያ ሲበትኑ ጆናታን የሚባል ወደ ኢትዮጵያ መጥቶ ሪፖርት አወጣ። እንግዲህ ያንን እሱ አወጣው ነው የተባለው። እርግጥ ነው በሕዝብ ያልሰማው ቪዲዮ ሆኖ ሰው በአይን እንዲያይ ያደረገው ያስደነገጠው ሁልጊዜም ስዕል ነው። ጽሁፍ እና ስዕል አንድ አይነት አይደሉም። የእኛ ተጽዕኖ የለውም ነበር፣ የእሱ ግን ፎቶግራፍ ስለሆነ ተጽዕኖ ነበረው። ያን ጊዜ እንግዲህ በሱ ስም ወጣ ነገሩ፣ እኛም ወድነዋል። የቅርብ ሰዎቻቸው እንደሚሉት የሚያውቋቸው እንደሚገልጹት በአስከፊው የወሎ ድርቅ ጊዜ የታየው የመስፍን ጥረት ለወገን ካላቸው ተቆርቋሪነት መገለጫዎች አንዱ ብቻ ነው። ይህ አስተዋጽኦአቸው ሌሎች መልኮችን ይዞ መቀጠሉንም ነው የሚያስረዱት። በሀገራቸው ጉዳይ መጻፍ፣ መናገር፣ መከራከር የመስፍን መገለጫዎች ተብለው ታወቁ ይላሉ እነዚሁ የቅርብ ሰዎች። ይህንን ጥረታቸውን ተቋማዊ መልክ ያስያዙበትን አጋጣሚ የሚያስታውሳሉ። በ1984 ዓ ም ከአጋሮቻቸው ጋር በመሆን የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉን ሲያቋቁሙ በዚህ ተቋም ውስጥ የሰሩት የቅርብ ሰው አቶ የኔ መንግስት ለምሴ የኢሰመጉንና የመስፍንን ራእይ ያብራራሉ የኢትዮጵያ ህዝብ ነጻነቱን እንዲጎናጸፍ ዲሞክራሲያዊ የሆነች ሀገር እንድትገነባ ሁሉም የተለያዩ ያው እንደሚታወቀው የተለያዩ ብሔረሰቦች የሚኖሩበት ሀገር የብሔረሰቦች ሙዚየም ሀገር እንደመሆኗ መጠን እያንዳንዱ ዜጋ በህግ እኩል እንዲታይ እያንዳንዱ ዜጋ ብሔረሰቡን፣ ሃይማኖት፣ ጾታውን ሳይመለከት እያንዳንዱ ሰው በሕግ እኩል የሚታይበትን እኩል የሚታይበትን ሁኔታ መፍጠር ነው። ይሄንን ግንዛቤ ህብረተሰቡም እንዲያገኝ መንግስት ይሄንን እንዲፈጠር እገዛ ለማድረግ ነው እና መንግስት በተረዳው መልኩ ሳይሆን የሰመጉ ሲቋቋም ለመንግስት ሳይከፈለው በነጻ ምክር የሚሰጥ የተደረገውን ሪፖርት የሚያደርግ የመንግስት አጋር ነው። በዚያ መልክ መንግስት ባይመለከተው እና እሳቸው በጓደኝነትም በአባልነትም የሚመለምሉትን የኢሰመጉ አባል ሮል ሞዴሉ እሳቸው ናቸው። በፕሮፌሰር መስፍን ወልደ ማርያም ከዚህ ዓለም በሞት መለየት ሐዘናቸውን ከገለጹት ተቋማት አንዱ የኢትዮጵያ ሰብአዊ መብት ኮሚሽን ነው። ፕሮፌሰር መስፍንን ፈርቀዳጅ የሰብአዊ መብት ተሟጋጅ ሲል የገለጸው የዚህ ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ተከታዩም ብለዋል። ፕሮፌሰር መስፍን በጣም አንጋፋ የፖለቲካ ምሁር፣ አስተማሪ፣ ሀገር ወዳድ ኢትዮጵያዊ ናቸው። በተለይ ለእኛ በሰብአዊ መብት ስራ ላለን ሰዎች ደግሞ ከሁሉም በላይ እጅግ አንጋፋ የሰብአዊ መብት ተሟጋች እና ታጋይ ናቸው። ለዚህም ነው የኢትዮጵያ ሰብአዊ መብት ታጋይ ጀግና ሆነው ይታወሳሉ ብለን የገለጽ ነው። እና ከኔ ጋር በተያያዘም እንዳነሳው ፕሮፌሰር መስፍንን ወይም ብዙዎቻችን በአፍቅሮት ቃል ጋሽ መስፍን ነው የምንላቸው የማስታውሳቸው እና የማውቃቸው በጣም ረጅም አመት ነው። በተለይ የኢትዮጵያ ሰብአዊ መብቶች ጉባኤን አንዱ መስራች አባል ሆነው ከመሰረቱበት ጊዜ ጀምሮ ማለት ነው። ስለሆነም በኢትዮጵያ የሰብአዊ መብት ታሪክ ውስጥ Y esa a veces በማስጀመር የመጀመሪያው ናቸው። በስራውን በማስጀመር ብቻ ሳይሆን ከዛ ለረጅም አመታትም በመምራት ብዙ አስተዋጽኦ አድርገዋል። በእነዚህ ሁሉ ረጅም አመታት ባደረጉት አስተዋጽኦ ምንድን ነው መልእክቱ ለእናንተ ላልከው፣ እኔ እንደሚመስለኝ ፕሮፌሰር መስፍን እንደው የ የጽናት ምልክት ናቸው። የዓላማ ቁርጠኝነት ምልክት ናቸው። የሀገር ፍቅር እና መውደድ ምልክት ናቸው። እድሜያቸውን ሙሉ ጊዜያቸውን፣ እውቀታቸውን፣ ሀሳባቸውን ለሀገራቸው ለወገናቸው ፍቅር ሲያስቡ፣ ሲጨነቁ፣ ሲኖሩ ያለፉ ሰው ናቸው እና ለሌላ ጥቅም ለሌላ አለማዊ ንብረት፣ ሀብት፣ ዝና የኖሩ ሰው ሳይሆኑ ለሀገራቸው ፍቅር ላገልባቸው ደህንነት ሲያስቡ፣ ሲጨነቁ፣ ሲሞግቱ የነበሩ ሰው ናቸው እና ጠንካራ ተምሳሌትነት አላቸው ብዬ አስባለሁኝ። ለአላማ ጽናት ያለ ፍርሀት ለሰብአዊ መብት ስለ መሟገድ ስለ ሀገር ፍቅር መውደድ ስለ ሀገር ፍቅር ለመኖር ትልቅ ምሳሌ ናቸው። በዚህ ምሳሌያቸው ይታወሳሉ ብዬ አምናለሁ። እስክንድር ከ አስራ ዘጠኝ ዘጠና ሰባቱ ምርጫው ዜማ ጀምሮ ደግሞ ፕሮፌሰር መስፍን ወልደ ማርያም ለአጭር ጊዜም ቢሆን የፖለቲካ ፓርቲ አባል ሆነው ነበር። የፖለቲካ ፓርቲ ተሳትፏቸውም ግን ከዋናው የህይወት ተልእኳቸው ጋር እየተገናኘ እንደነበር በቅርብ የሚያውቋቸው ተናግረዋል። የዚያን ጊዜው የቀስተ ደመና ፓርቲ መስራችና ሊቀመንበር እንደዚሁም የቅንጅት አመራር አባል ፕሮፌሰር ብርሃኑ ነጋ የሚያብራሩት ይህንኑ ነው። ፕሮፌሰር መስፍን አንድ ዳይሜንሽናል ሰው አይደለም። በጣም በተለያዩ ነገሮች ውስጥ ተሳትፏል። እንደ ጂኦግራፊ ሞር በኢትዮጵያ ጉዳይ ላይ በጣም ብዙ የምርምር ስራዎች የሰራ ሰው እንደሆነ ይታወቃል። በሰብአዊ መብቶች ዙሪያ ሰርቷል። የኢሰመጉ መስራች እንደሆነ ይታወቃል። በስራ አስኪያጅነትም ለረጅም ጊዜ አገልግሏል። እዛ ፖለቲካ ውስጥ እንኳን ፖለቲከኛነቱ እንኳን ከሰብአዊ መብት እንትኑ ጋር የተያያዘ ነው እንጂ አሰች የፖለቲካ እንትን ብዙ ብዙ ፍላጎት ነበረው ለማለት ያስቸግራል። ግን እንዳልከው ምርጫ ዘጠና ሰባት ጊዜም ተሳትፏል። ቀስተዳመናን አብረን ነው የፈጠርነው። ግን እሱንም ያየው የነበረው እንደ ፖለቲካ ውስጥ ገብቶ እንትን ለማድረግ ሳይሆን ታስታውስ እንደሆነ ከቅንጅትም ከገባ በኋላ ለምርጫ ውድድርም መግባት ስላልፈለገ አልተወዳደርም። ግን የፖለቲካ ተሳትፎ ነበረው። ግን በዚህ እንደው ፖለቲከኛ ነው በሚባል ደረጃ አይደለም ለማለት ነው። እነኝን ሁሉ ደምረህ ቀንሰህ እንደው ለእኔ የሆነው ከዛም በላይ ነው። አክቹዋሊ የኢትዮጵያ ሰራተኞች ማህበር ሲመሰረት ከመሰረቱት እንዲመሰረት ትልቅ አስተዋጽኦ ካደረጉት ሰዎች ውስጥ ዋናነት የሚጠቀስ ነው። እነኝን ሁሉ ተሳትፎዎች ነበሩት። ግን ከሁሉም እንደው ጎልቶ ሁሉንም አንድ ላይ ሰብስበህ ጎልቶ የሚወጣው የእሱ እንትን ምንድን ነው ብትል ለኢትዮጵያ በጣም በጣም የሚጎላት የህዝባዊ ምሁር ትምህርቱን፣ እውቀቱን፣ ችሎታውን ማህበረሰቡን እሱ ትክክል ነው ብሎ ወደሚያምንበት አቅጣጫ በተለይ ፍትህ በሚመለከት ያለው ጠንካራ እንትን ፍትህ ለድሀ፣ ለሀብታም፣ ለባለስልጣን ስልጣን ለሌለው ሳይሆን ለሁሉም እኩል መሆን አለበት። በተለይ ደግሞ ከምንም በላይ ፍትህ ለ ፕሮፌሰር ብርሃኑ ቀስተደመና ውስጥ አብራችሁ ነበራችሁ። ከቀስተደመና መቋቋም በፊትም ሁለታችሁ በተለያዩ እንቅስቃሴዎች ውስጥ ትታዩ ነበር። በኋላም በቅንጅት ያንን እንግዲህ የፖለቲካ ህይወታቸውን ዋዜማውንም ከዛ የገቡበትንም አጋጣሚና እንቅስቃሴያቸውን እንዴት ነው የሚያስታውሱት? እንደ ፖለቲከኛ ምን አይነት ሰው ነበሩ? ፕሮፌሰር መስፍን በተለይ እንግዲህ ፖለቲካ ውስጥ ምትለው የምትለው ያው ከኢህአዴግ ስልጣን ላይ ከወጣበት ጊዜ በኋላ እና ፖለቲካው በአጠቃላይ ወደ የዘር ፖለቲካ ያመዘነ እየሆነ በሚሄድበት ጊዜ በአጠቃላይ የሀገሪቱ ሁኔታ ያስፈራው ነበር። ምናልባት ሁለታችንንም በተወሰነ ደረጃ እዚህ ፖለቲካ ውስጥ እንድንገባ ያደረግን ያን የሁለታችን ታስረን በነበረ ጊዜ እንደዚህ ለዩኒቨርሲቲ ተማሪዎች ንግግር አድርጋችኋል ተብለን በታሰር ጊዜ አንድ ወር አንድ ላይ እስር ቤት ቆይተን ነበር እና በዛ ጊዜ እስር ቤት ውስጥ በጣም ብዙ የኦሮሞ እስረኞች ነበሩ። ጠባቂዎቹ በሙሉ ዘጠና በመቶ በሚባል ደረጃ የትግራይ ሰዎች ነበሩ እና በተለይ እነኝህ እስረኞች ኦሮሞ ብሄረተኛ እስረኞች እናንተ፣ ትዝ ይለኛል አንድ ቀን እናንተ ሰባዊ መብት ሰባዊ መብት ትላላችሁ እዚህ በዘር የተነሳ በደልና ጭቆና እየደረሰብን እና ያለው ይሄ ሀገር የዘር ጭቆና ነው ያለበት ይህንን ማስቆም አለብን የሚል አይነት ንግግር ሲናገሩን እና እንትን ሲሉን ሁለታችንም እስር ቤት ስንወያይ የምንለ የነበረው እንዲህ የሀገር ወዴት እየሄደ ነው? ይሄ በጣም አደገኛ የሆነ የሀገሪቱን አንድነት የሀገሪቱን የህብረተሰቡን አንድነት እንትን የሚያደርግ ነው እና እንዴት ነው ዝም ብለን የምናየው? ይሄንን ነገር አንድ ነገር ማድረግ አለብን በሚል እንደውም በመጪ ምርጫ የተቃዋሚ የፖለቲካ ኃይሎች በጋራ ተባብረው እንደው ትንሽ መገዳደር ቢችሉ እና በኢትዮጵያዊነት ላይ የተመሰረተ በዜግነት ላይ የተመሰረተ ፖለቲካ ወደፊት ሊሄድ የሚችልበትን መንገድ እንትን እንዲያደርጉ ማገዝ አለብን በሚል ከዛ ከእስር ቤት ስንወጣ ነው የተቃዋሚ የፖለቲካ ድርጅቶችን በጋራ አብረው እንዲሰሩ ለማድረግ ማወያየት የተጀመረ ነው። አይ ቲንክ ጥንስሱ እሱ ይመስለኛል። ይሄ ፍርሃት ዛት የአገሪቱ አንድነት የአገሪቱ ሰላም በዘር ላይ የበታጠረ ፖለቲካ ወደ አደገኛ ቦታ እየሄደ ነው። ይሄንን ደግሞ መቋቋም ያስፈልጋል። ይህንን ደግሞ መቋቋም ሲቻሉ በሰላማዊ መንገድ ያሉት የፖለቲካ ድርጅቶች ሰንቀር ብለው እንዲታገሉ ማድረግ ሲቻል ነው፣ ራሳቸውን እየከፋፈሉ እንትን ከሚሉ በሚል እንደውም በጋራ አንድ ኮሚቴ ውስጥ ሆነን እነኝም የተለያዩ የፖለቲካ ፓርቲዎች ለማጠራረብ ስንሰራ ነበር። እሱ አልሆን ሲል ነው እንደውም እንግዲያው እዛ ውስጥ ያሉት አንዳንዶቹ እናንተ ይህን ምታስቡ ከሆነ እናንተም ራሳችሁ ፖለቲካ ውስጥ መግባት አለባችሁ ሲሉ ነው። ከዛ ቁጭ የተቋቋመው አዎ

የሰብዓዊ መብት ተሟጋቹ መስፍን ታሪክ ጸሐፊው መስፍን ተመራማሪው መስፍን ፖለቲከኛው መስፍን ዛሬ በሕይወት የሉም በተወለዱ በ91 ዓመታቸው ከዚህ ዓለም በሞት ተለይተዋል ትውስታቸው ግን ይቀጥላል አስተዋጽኦቸው ይዘከራል ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድር ፍሬውንና የፕሮፌሰር መስፍን ወልደ ማርያም ወዳጆችን እናመሰግናለን። በተያያዘም ከቀብር አስፈጻሚ ኮሚቴዎች ባገኘነው መረጃ መሰረት የፕሮፌሰር መስፍን ወልደ ማርያም የቀብር ስነ ስርዓት ማክሰኞ መስከረም 26 2013 ዓመተ ምህረት ይከናወናል። በዕለቱ ከጠዋቱ ሁለት ሰዓት ተኩል ጀምሮ እስከ ቀኑ አምስት ሰዓት ድረስ በአዲስ አበባ ዩኒቨርሲቲ ልደት አዳራሽ ቤተሰቦቻቸውና የጥሪ ወረቀት የደረሳቸው ተጋባዥ እንግዶች ብቻ በተገኙበት የሽኝት መርሃ ግብር ይከናወናል። ከቀኑ አምስት ሰዓት ተኩል ጀምሮ ደግሞ ከአዲስ አበባ ዩኒቨርሲቲ መግቢያ በር ላይ አስክሬናቸው በልዩ ስነ ስርዓት ታጅቦ ወደ ቅድስተ ስላሴ ካቴድራል ቤተ ክርስቲያን ሽኝት እንዲደረግላቸው እቅድ ተይዟል። በዚህ የሽኝት ስነ ስርዓት ለመታደም ምንም አይነት የጥሪ ወረቀት እንደማያስፈልግ የኮሚቴው አስተባባሪዎች ገልጸውልናል። ተከታታዮች ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክና በትዊተር አት ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ፣ ተወያዩ። ኢንስታግራምና ዩቲዩብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶርና ከአፕ ስቶር ቪኦኤ ሆርኖፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ ዝግጅት ላሻግራችሁ። ዓለምን ባሸማቀቀ ሁኔታ 800 ሺህ ዜጎቿን ካጣችበት የሩዋንዳ የጅምላ የዘር ፍጅት የዛሬ 26 ዓመት ያመለጠችው ኢማኪዌሌ ኢሊባጊዛ ሌፍት ቱቴል በሚል ርዕስ እንደ አውሮፓውያን አቆጣጠር በ2006 ዓ.ም በተጻፈ መጽሐፍ ታሪኳን ለዓለም ሕዝብ አካፍላለች። መጽሐፉ ስቲቭ ኤርዊን ከተባለ ጋዜጠኛ ጋር የተዘጋጀ ሲሆን መምህር መዘምር ግርማ ደግሞ ኮቱት ሲል። ወደ አማርኛ ከመለሰው ቆየት ብሏል። አሁን ደግሞ በኦሮምኛና በትግርኛ ቋንቋ ተተርጉሟል። ንጉሴ አክሊሉ መጽሐፉን ወደ አማርኛ ከመለሰው መምህር መዘምር ግርማ ጋር አጠር ያለ ቆይታ አድርጓል። መምህር መዘምር መጀመሪያ ለምን እንደተረጎመው ከሚያብራራበት ይጀምራል። መጽሐፉን ለመተርጎም ያነሳሳኝ መጀመሪያ ያገኘሁት መጽሐፉን በደብረ ብርሃን ዩኒቨርሲቲ ቤተ መጽሐፍት ነው። መጽሐፉን ካነበብኩ በኋላ በሀገራችን የተለያዩ ችግሮች አሉ። በብሔርን አስመልክቶ እና የተለያዩ ማህበረሰቦች መካከል ግጭቶች ይስተዋላሉ እና ክፍፍሎች አሉ። ስለዚህ ይህንን ክፍፍል ተጠቅመው ደግሞ ህዝቡን ለማጋጨት ችግር ውስጥ ለመክተት፣ ሀገሪቱን ቀውስ ውስጥ ለመክተት ሊጠቀሙ የሚችሉ ሊኖሩ ስለሚችሉ ህብረተሰቡ ራሱን እንዲጠብቅና መጥፎ ነገር የሚያስቡ ፓርቲዎች ሊሆን ይችላሉ፣ ግለሰቦች ሊሆን ይችላሉ የእነሱ መጠቀሚያ እንዳይሆን አንብቦ እንዲወያይበት ነው መጽሐፉን ትተረጉም የቻልኩት በእኔ እኔ ብቻ አንብቤው ከሚቆም ህብረተሰቡ እንዲያነበውና እንዲወያይበት እድሉን ለመክፈት ነው። ወደ አማርኛ የመለሱ የሩዋንዳ እልቂት በደረሰበት ጊዜ መምህር መዘምር ግርማ፣ ይህች ወጣት የት ነበረች? እድሜዋስ ምን ያህል ነበር? በአስራ ዘጠኝ ዘጠና አራት እንግዲህ ችግሩ ሲከሰት ይቺ ወጣት የምህንድስና የአራተኛ አመት ተማሪ ነበረች። እድሜዋ ሀያ ሶስት አካባቢ ይሆናል። ስለዚህ ክፉና ደጉን ማመዛዘን የምችልበት የትምህርት ዝግጅቷ እንግዲህ የዩኒቨርሲቲ የአራተኛ አመት ተማሪ፣ ጎበዝ ተማሪ፣ ማመዛዘን የምችል በቤተ ክርስቲያንም ታንጻ፣ በቤተሰቦቿም በጣም ህብረተሰቡ ጋር ጥሩ ግንኙነት የነበራቸው የተማሩ ቤተሰቡ ስለነበሯት ማገናዘብ የምችል እና ሁሉን ነገር የምጽፈው የምታስታውሰው የዚያን ጊዜ ሲከሰት እንደነበረው በትክክል የማስታወስ አቅሟም የሚገርም ነው። ስለዚህ የማገናዘብ እና የማመዛዘን አቅሟ በጣም የሚደነቅ ነው። አሁን በቋሚነት የምትኖረው የት ነው? አሁን የምትኖረው ኒውዮርክ ነው። አሜሪካዊት ዜጋ ሆናለች አ ወደ ሩዋንዳ ትሄዳለች አንዳንድ ጊዜ። ምን ምን ይላታል? ህዝቡ ምን ይላል? ስለ መጽሐፉ ምን ይላል? ከህዝቡ ጋር ትነጋገራለች። አው ሩዋንዳ ትመላለሳለች። የእነሱ ቤት ቤተክርስቲያን ሆኗል። መንፈሳዊ ጉዞዎችን ታስተባብራለች። በጣም መንፈሳዊ ሰው ነች። ወደ ሮማን ቫቲካን ትሄዳለች፣ ጳጳሶችን ሁሉ ታገኛለች እና ይሄ ይቅርታ ማድረጓ ዓለም አቀፍ ታዋቂ ሰው አድርጓታል። ከሩዋንዳም በዘለለ እና ሩዋንዳውያን ያውቋታል፣ መጽሐፏን አንብበዋል። ያው ሩዋንዳ በዚህ በዘር ማጥፋት በጣም የታወቀ ሀገር ነው። አሁንም ደግሞ ከዘር ማጥፋት በማገገም እና አፍሪካ ላይ በጣም ስኬታማ የሆነች አገር። በዘር ማጥፋቱ ጊዜ ህዝቡን ነፃ ያወጣው ደግሞ ፖል ካጋሜ አሁን ድረስ ትልቅ ሚና ያለው መሪ ናቸው። ስለዚህ ኢማኪሌም ትታወቃለች። አገሪቱም በዚህ ከዘር ማጥፋት በማገገም ረገድ ትልቅ ትምህርት የምትሰጥ ነች ለመላው አፍሪካ። ኢማኪሌ ኢትዮጵያን ታውቃለች? ካወቀችስ ምን ትላለች ስለ ኢትዮጵያ በአሁኑ ወቅት ስላለው ሁኔታ? በተለይ በጣም የሚገርም ነገር አለ። እኔም አመሰግናለሁ ለዚህ ጥያቄ። አንድ አፍሪካ ላይ እንደዚህ መረጋጋት እንዲኖር የሚፈልግ ድርጅት ኢማኪሌን ለኢትዮጵያን መልእክት እንድታስተላልፍ አድርጎ ነበር። በቅርቡ ይህ መልእክት በአርትስ ቴሌቪዥን አይቸዋለሁ ከዚያ ደግሞ በኢትዮጵያ ቴሌቪዥንን በቅርቡ ቀርቧል። በአማርኛ እየተተረጎመ እና ኢትዮጵያውያን ችግራችንን በውይይት መፍታት እንዳለብን የተለያየ መቃቃሮች ቢኖሩም መነጋገር እና ችግሮቹን መፍታት ነው እንጂ ግጭት የትም እንደማያደርሰን ከሩዋንዳ እንድንማር ነው ኢማኬሌ ለኢትዮጵያውያን ያስተላለፈችው መልእክት። እና በዚህ በጣም ደስተኛ ነኝ። እንዲያውም መታ በየዩኒቨርሲቲዎች ትምህርት ብሰጥ፣ ለምን ዩኒቨርሲቲዎች ዋና የግጭት ቦታዎች ናቸው። ሌሎች በሚዲያም ትምህርት ብሰጥ ና ቢመቻች፣ እኛ ልዩነታችንን የምናካርረውና አብሮ የኖረውን ሰው የምናጠቃበትና የምናገልበትን ነገር ትንሽ ረገብ እናደርጋለን ብዬ ነው የማስበው። እንደው ያን ልቂት እንዴት አድርጋ ትገልጸዋለች? እስቲ ትዝ ከሚሉ ነገሮች መካከል መምህር መዘምር ግርማ አንዳንዶቹን አንሳለኝ። እንደው እሷ ከጠቀሰቻቸው በመጽሐፍ ውስጥ ካሉት እንግዲህ በምዕራብ ሩዋንዳ ሩብ ሚሊየን የሚሆኑ ቱትሲዎች ይኖራሉ እና እሷ በነበረችበት ለፋሲካ ረፍት ሄዳ ነው ከዩኒቨርሲቲውም ጭፍጨፋ ሄዳ ነችው እና ከዚያ ከሩብ ሚሊየን በመቶዎች የሚቆጠር ሰው ነው ሊተርፍ የቻለው ይመስለኛል። እና በመላው ሀገሪቱ ደግሞ ከአንድ ሚሊየኑ ቱሲ የተረፈው በጣም ትንሽ ቁጥር ያለው ነው እና በሰፈሯ የነበረውን ነገር ትገልጽልናለች። እየታጠቁ አይደሉም ቱሲዎች መሳሪያ እንዳይኖራቸው ተደርገዋል። እነሱ ቤት አካባቢ ነው የተሰበሰቡት የዘር ማጥፋቱ ችግር ሲመጣ ከዚያም ደግሞ በቤት ወደ ቤተ ክርስቲያን የተጠለሉ ነበሩ። ከነሱ ሰፈር መጥቶ ሲያጠቋቸው ወደ ቤተ ክርስቲያን ሲሄዱ ቤተ ክርስቲያንም ደግሞ ያለውን ይጨርሱታል ማለት ነው፣ በቦምብ በጠመንጃ ቤተ ክርስቲያንም መሸሸግ ያልሆነችም። እሷ እንደ የተረፈች ያልን እንደሆነ በአንድ ቄስ መታጠቢያ ቤት ውስጥ ሰባት ሴት ልጆችን እና ወጣቶችን ባዳኑ ቄስ ቤት ነው የተረፈችው እንጂ ዩኒቨርሲቲም ያሉት በሙሉ ተፈጅተዋል። ሕዝቡ የተሳተፈበት የሶስት ወር ልክ እንደ ስራ ዘመቻ በሬዲዮ እየታዘዘ የመንግስት ባለስልጣናት ሄዳቸው አጥዱ እያሉ ከቀበሌ ጠመንጃና ገራ ገጀራ እየወሰዱ ሕዝቡ የተሳተፈበት በፍጥነቱ፣ በመጠኑ እና በአደረጃጀቱ የሚገርም አሁን ጭምር ሐቆቹን ለመደበቅ በሚደረገው ጥረት የሩዋንዳው ነገር ማጥፋት የሚስተካከለው የለም። ንጉሴ አክሊሉን እና እንግዳውን እናመሰግናለን። ተከታዩ ዘገባ ከዚሁ የሩዋንዳው የእርስ በርስ ፍጅት ታሪክ ጋር የተያያዘ ይሆናል። በሩዋንዳ የጅምላ የዘር ፍጅት ወቅት ሁቶዎችንና በዛ ያሉ ቱትሲ ስደተኞችን ከሞት በታደጉት ፖል ሩሳሳባንጊና አስገራሚ ታሪክ ላይ ተመስርቶ የተሰራው ሆቴል ሩዋንዳ ፊልም እንደ አውሮፓውያን አቆጣጠር በ2004 ዓ.ም በኦስካር ፊልም ሽልማት በታጨበት ወቅት ፖል የምሽቱ ጀግና ነበሩ። ይሁን እንጂ ፖል ባለፈው ወር አማጽያንን በገንዘብ ይረዳሉ በሚል በሩዋንዳ መንግስት ተከሰው በቁጥጥር ስር ውለዋል። ለአሜሪካ ድምጽ አስተያየታቸውን የሰጡት ታዛቢዎች በኪጋሊ ፍርድ ቤት የተመሰረተባቸው ክስ ማለት አስቀድሞ እንደተፈረደባቸውና ያለቀለት ሆኖ ሊቆጠር እንደሚችል ይሰጋሉ። በቪኦኤ ዘጋቢ ሳሌም ሰለሞን የተጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። ፖል ሩሰስ ባጊና ለኦስካር ሽልማት በታጨው የሆቴል ሩዋንዳ ፊልም ጀግናው ገጸ ባህሪ ነበሩ። ፊልሙ የሚተርከው እንደ አውሮፓ አቆጣጠር በ1994 በሩዋንዳ በሁትሱና ቱትሲ ስደተኞች ላይ በደረሰው የዘር ማጥፋት ፍጅት፣ ፖል ሩሰስ ባጊና የስደተኞችን ሕይወት በማትረፍ የሰሩትን ጀብድ የሚተርክ ነበር። ዛሬ ግን ፖል ሩሰስ ባጊና አማጽያንን በገንዘብ በመደገፍና ሽብርተኝነት ክስ ተመስርቶባቸው በኬጋሊ ፍርዳቸውን እየተጠባበቁ ነው። ተቺዎች የሰብአዊ መብት ተሟጋቾች ቡድኖችና ግለሰቡን የሚያውቋቸው ግን ሩሳስ ባጊና የተከሰሱበትንና የተያዙበት ሁኔታ ጥያቄዎችን የሚያጭሩ ናቸው እያሉ ነው። ሩሳስ ባጊና በቡሩንዲ ንግግር እንዲያደርጉ በአንድ ወዳጃቸው የተጋበዙ መሆናቸውን ገልጸው፣ ይሁን እንጂ ዱባይ ላይ የተሳፈሩበት አንድ የግል ጀት አውሮፕላን ከቡሩንዲ ልቅ ወደ ሩዋንዳ ኪጋሊ በመበረራቸው በዚያ መያዛቸውን ተናግረዋል። Having known Paul for almost fifteen years, there's not the slightest chance he would have gone to Rwanda voluntarily. Paul <laughs> in this was clearly illegal, whether you want to call it extraordinary rendition, kidnapping. እንደፈለግክ በለው። ብትፈልግ በሚያስገርም መንገድ ተላልፎ የተሰጠ በጠለፋ ወይንም በሕገ ወጥ መንገድ በቁጥጥር ስር የዋለ በለው ብቻ የፈለግከውን ስም ስጠው። ግን አንድም ወደ አሰበው ቦታ ሊሄድ አውሮፕላን ላይ የወጣን ሰው ሆን ብለህ ከገዛ ፈቃዱ ውጪ ወደ ሌላ አገር ወስደ ስታስረው ያ በዓለም አቀፍ ደረጃ የተፈጸመ ሕገ ወጥ ድርጊት ነው። የሩዋንዳው ፕሬዝደንት ግን የሮሳስ ባጊና መያዝ ትክክል ነው ብለው ያምናሉ። ምንም ጠለፋ አልተካሄደም። እሳቸው እዚህ በደረሱበት መንገድ የተሰራ ስህተትም ሆነ ጥፋት የለም። እዚህ የመጡት ባመኑበትና ማድረግ በፈለጉት መንገድ ነው። ተቺዎች ግን እስሩ የተፈጸመው ሩሰስባጊና ለፕሬዚዳንት ካጋሜ ባላቸው ተቃውሞ የተነሳ ነው ይላሉ። መንግስት ጉዳዩን የያዘው ሩሰስባጊና በጋራ ሆነው ከመሰረቱት የሩዋንዳ ንቅናቄ ለዲሞክራሲ ለውጥ ከሚለው ድርጅት ጋር ነው። ድርጅቱ በሽብር ተግባርና ዐመፅ የተከሰሰ ነው። ሩሰስባጊና ወንጀል የተፈጸመ መሆኑን ባይክዱም እሳቸው ግን በምኑም ውስጥ እንዳልተሳተፉና በዲፕሎማሲ ረገድ ብቻ እንደሚያምኑ ተሳትፏቸውም በዚያ ረገድ ብቻ መሆኑን ተናግረዋል። ተቺዎች እንደሚሉት እስካሁን ተከሳሹ ጠበቃ መምረጥ ያልተፈቀደላቸው ሲሆን የዋስትና መብትም ተከልክለዋል። የህግ ባለሙያዎች የፍርድ ሂደቱን መከታተል አስፈላጊ መሆኑን ይናገራሉ። በኤቢኤ የሰብአዊ መብት ማዕከል ሞያ ኒዋንዲ እንዲህ ይላሉ የፍርድ አሰጣጥ ሂደቱን ማየት የፈለግነው ነው የመንግስት ባለስልጣናት መሰረታዊ የሰብአዊ መብቶችን ለማክበር ኃላፊነታቸውን መወጣት ያለባቸው መሆኑን ለማስገንዘብ ነው። ይህ ደግሞ አንድ ሰው የፈለገውን ጠበቃ መምረጥ መቻሉንና ሌሎች በርካታ መብቶችን ይጨምራል። የክሱን ሂደት ከሚከታተሉም ታዛቢዎች መካከል ስቴፈን ታሆንሊም እንዲህ ብለዋል። ስቴፈን ታሆንሊም አሳሳቢ የሆኑ አንዳንድ ነገሮች አሉ። አንዳንዶቹ ከኮቪድ-19 ወረርሽኝ ጋር ያለው ሁኔታ ነው። ሌላው መንግስትን የሚቃወሙ ሰዎችን ለመቅጣት ፍርድ ቤቶችን እንደ መሳሪያ የመጠቀም ነገር አለ። ይሁን እንጂ ይህ ጉዳይ በራሱ ወይንም የፍርድ ሂደት የሚከታተሉ ሰዎች በመኖራቸው የተነሳ መንግስት ዓለም አቀፋዊ ግዴታው እንዲወጣ ይገደድ ይሆናል ተብሎ ተስፋ ይደረጋል። ምንም እንኳ ሩሳስባጊና ስለተያዙበት መንገድ በርካታ ጥርጣሬዎች ቢኖሩም ሚዛናዊ ፍትህና ዳኝነት ሊያገኙ እንደሚችሉ በለንደን ዩኒቨርሲቲ ምሁር ፊል ክላርክ ያምናሉ። There is often a misconception about the Rwandan judiciary, that, that it is simply the lap dog of Kagame's executive. And I think what we've seen in the last 10 years is something very different happened. ሁልጊዜም ስለ ሩዋንዳ የፍትህ አካላት ሲነገር በፕሬዚዳንት ካጋሜ የሚመሩ ናቸው የሚል የተሳሳተ ግንዛቤ አለ ባለፉት አስር ዓመታት ያየነው ሁኔታ ግን ከዚህ በጣም የተለየ ነው እንዲያውም ያየነው ፍጹም ነፃና ገለልተኛ የሆነ ፍርድ ቤት በሩዋንዳ እያበበ መሆኑን ነው ብዙ ጊዜ የአስፈጻሚውን አካል ፍላጎቶች የማይቀበሉ ውሳኔዎችን ሲሰጡ ነው የምንመለከተው ኤንድለስና የሩሳስ ባጊና ደጋፊዎች በተባለው ነገር አይስማሙም ከሩዋንዳ ፍርድ ቤቶች ፍትህ የማግኘታቸውንም ነገር የሚመለከቱት በጥርጣሬ ነው ደረጀ ደስታና ሳሌም ሰለሞንን እናመሰግናለን። ወደ ተከታዩና የዕለቱ የመጨረሻው ዘገባችን ስናልፍ ደግሞ በሚሊዮን የሚቆጠሩ አይነ ስውራንና የአይን ብርሃን እክል ያለባቸው ዜጎች በሚኖሩባት ኢትዮጵያ እነዚህ ወገኖች በሚረዱበት መንገድ መረጃዎችን በኅትመት የማዳረስ ዘርፍ አዳጋች መሆኑ ይነገራል። አንዲት ወጣት ግን ይህንን ለመቀየር ጥረት ጀምራለች። ስሟ ፊዮሪ ተወልደ ሲሆን ፈትል የተሰኘ በዳሰሳ ስርዓት ወይም በብሬል የተጻፈና የሚነበብ ጋዜጣ ከሰሞኑ ይፋ አድርጋለች። ለአሁኑ በመቶዎች የሚቆጠሩ የጋዜጣውን ቅጂዎች እነዚህ የህብረተሰብ ክፍሎች በሚያዝወትሯቸው ስፍራዎች በነጻ እያዳረሰች የምትገኘው ፊዮሪ ጋዜጣዋ ሁሉን አቀፍ መረጃዎችን የምታዳርስ አጋር እንድትሆን እንደምትሻም ለአሜሪካ ድምፅ ተናግራለች። ፊዮሪ ጋዜጣውን ለመጀመር መነሻ የሆኗትን ምክንያቶች ለሀብታሙ ስዩም አጫውተዋለች። ያው ሀሳብ ለመኝቶ ሁሉም ነገር ምክንያት ሰብ ያስፈልገዋል እና ሁልጊዜ ስንቀሳቀስ የተለያዩ ብሮድካስት የሚያደርጉት ፕሪንት ሚዲያውም ላይ ማዕከል አድርገን የምንሰራው ጉዳት አልባውን የሆነውን ማህበረሰብ ነው። በዚህም ደግሞ ዓይነ ስውራን መረጃ ቢፈልጉ እንደ ማናችን የፈለጉትን ሚዲያ መርጠው የመጠቀም መብት ቢኖራቸውም ወይም መረጃ የማግኘት መብት ቢኖራቸውም፣ ነገር ግን ይሄ አይነት አማራጭ የላቸውም። ምናልባት ደግሞ አይነት ሆነ ሚዲያና ቴሌቪዥኑን ያጣምቃሉ ብለን እናስብ እንችላለን። ነገር ግን አይነት ሁራ ላስ መጥናት ምትንነት ያለባቸው ደግሞ የህብረተሰብ ክፍሎች አሉ። እንግዲህ እነዚህ የህብረተሰብ ክፍሎች ከሁሉም ነገር የተገለሉ ናቸው። ለበዛም አያገኝም ማለት ነው። ከዚህ በተጨማሪ ሚዲያ ላይ ያለን ከቤች ፖለቲከኞቻችንም በተለያዩ መድረኮች ስለ አካል ጉዳተኞች እኩል ተሳታፊነትና ፍትሐዊ ተጠቃሚነት ማለት አለን ነው። ከመረጃ ተደራሽነት ባሻገር ደግሞ የተለያዩ የስራ ማስታወቂያዎች፣ የጨረታ ማስታወቂያዎች የሚወጡት ጉዳት አልባ የሆነው ማህበረሰብ ማዕከል አድርገው ነው እና እነዚህ ማህበረሰብ ክፍሎች የስራ ማስታወቂያ ሊፈልጉ ሁሉም አይነት አማራጭ የላቸውም ማለት ነው እና ይህ ችግር ስላለ የማህበረሰቡ አንድ አካል ስለሆንኩ ይህንን ችግር ለማቃለል ነው። ይሄ የብሬል ጋዜጣ በተለያዩ የዜና አውታሮች ላይ እንደምናያቸው አይነት መረጃዎችን የሚያቀብለው ወይንስ ደግሞ በአካል ጉዳተኞች ላይ ብቻ የሚያተኩር ነው? ምን አይነት ጉዳዮች ናቸው በጋዜጣው የሚዳሰሱት? ከስልክ ላይ አይነ ስውራን ብቻ አነሳን ማለት አሁንም ዘመናዊ ማግለል ማድረግ ማለት ነው። አይነ ስውራን ላይ የሚያተኩሩ አካል ጉዳት የሚመስላል የሚያተኩሩ መረጃዎች ካሉ ቅድሚያ ይሰጡታል በዚህ በፍትል ወደዝ ጋዜጣ። ከዛ ባሻገር ግን ዓለም አቀፋዊ እንዲሁም አገራዊ ጉዳዮችን የሚዳስስ ነው። አምዶቹን እና ገጾቹን ለመዳሰል ዜና አለው። ፍትል ነቃሽ የሚል አምድ አለው የፍትህ ነቃሽ የሚለው አይነት ክብር አላ የሚደርሱ የፊት መጓደኞች ወይ ከማስተዳደር ችግሮች በምርመራ ነክ ዘገባዎች የሚጠሰሱበት አምድ ነው። ኤዲቶሪያል አለው፣ ርዕሰ አንቀጽ አለው በማንኛውም ሚዲያ ማለት ነው። ተምሳሌ የሚል እንግዳ፣ ጥበብ፣ ታሪክ፣ ጉዞ፣ ቱሪዝም ላይ የሚያተኩር ባህልና ቱሪዝም ላይ፣ ስፖርት እንዲህ እንዲ አይነት አሉት። ከእነዚህ ግን ትንሽ ለየት የሚለው አንድ ራሱን የቻለ ልጆች የሚል ገጽ አለው። አይነቱ ብራን ህፃናት ወይም መስማትን ነው። የአይነቱ ብርነት ተደራራሚ የአካል ጉዳት ያለባቸው ህፃናትም እንደ ማንኛውም ህፃናት የመታነጽ መብት አላቸው ካላቸው እኛም እነሱን የማነፅና ቁም ነገሮችን የማስቀሰም እንዲህ አይነት ኃላፊነቶች አሉብን እና ተረቶች፣ ቁም ነገሮች፣ የተለያዩ መረጃዎች የሚተላለፉበት ለልጆች ማለት ነው የልጆች አምድ አለ።

ከአመለካከት ጀምርን ማለት ነው። ወንድ አይነት አሉ። በሌላ በኩል ደግሞ ይደገፉ የሚያጋሩት አለ። ከዚህ ባሻገር ግን ዋንኛው ችግር ወረቀቱ በውጭ ሚሳሪ ታዎች የሚቀባው እና በጣም ውድ ነው። እኔ ምናልባት ሰምተህ ይሆናል፣ አልታ ይሆናል ሌሎች ሚዲያዎች ላይ እየሰጠሁ ስምንታዩ በራሴ ገንዘብ ነው ማሳትሙ፣ በነፃም ነው ማሰራጭላቸው ለነሱ ነው። እኔ አንድን ጋዜጣ በመቶዎች ውስጥ ነው ያማሳትሙ እና በጣም ውድ ነው። እዚህ ላይ ትንሽ ስለ ቀጣይነቱ ስለተደራሽነቱ ተደራሽነቱ ስታወራ አንድ ማነቆ ሊሆን ይችላል ለወደፊት ማለት ነው እና ማህበራዊ ኃላፊነትን መወጣት አለብን። ሁላችንም በየስራ መስካችን እንደተማኝበት ነው ሀገራችን ማገልገል አለብን። ከዛ በስተገር ስለ ጋዜጠኝነት ስታነሳው ጋዜጠኝነት ድምፅ ለሌላቸው ወይም ለተጎጅ ድምፅ መሆን መቻል አይ መሆን መቻል የሚጠይቅ ነው ስለሆኑ ያንን ተደራራቢ ኃላፊነት ለመወጣት ተጀመረ ስራን እንዲ በጣም አስቸጋሪ ነው። አቅሙ ይሰታተንሃል። ምን ያክል ጋዜጣ ነው እያሰራጫችሁ ያላችሁ? የት የት አካባቢ ነው የሚሰራጨው? የስርጭት አድማሱንስ ከፍ ለማድረግ ምን አይነት ነገሮች መደረግ አለባቸው? ብለሽ ሳስብ ያለሽ ጋዜጣ አሁን ከትላንት ወደ ሁለተኛ ማተል እስካሁን ሁለት ብቻ ነው ወጣ። አስራ አምስት ቀን ነው ከተጀመረ አሁን የመጀመሪያ የብሔራዊ አይነት ስውራን ማህበር ጋር በፍሳት ይገኛል። ምክንያቱም በቀን የኢትዮጵያ ብሔራዊ ዓይነ ስውራን ማህበር ጋር ከሰባት መቶ በላይ የሆኑ ዓይነ ስውራን ይመጣሉ። መገናኛ ስፋቸው እንደ ወጣት ማዕከላቸው ጥምር ስለሆነ ማለት ነው፣ እዛ ይገኛል። የዓይነ ስውራን እና መስማት የተሳናቸው ደግሞ ብሔራዊ ማህበር አለ። እዛ ምንድ በተመሳሳይ ይገኛል። ጉዳዩ የሁለቱም ስለሆነ ማለት ነው በተለይ የመስማት እና የዓይነ ስውራን ስለሆነ ተደራራቢ አካል ጉዳት ያለባቸው አካላት ጋር ስለሆን እነሱ ጋር ይገኛል። ከዛ በተጨማሪ የተለያዩ የመንግስትና መንግስታዊ ያልሆኑ ተቋማት ጋር ተበትኗል። እንዲሁም አራት ኪሎ ምናልባት ተቃዋሚ ጋዜጣ የሚነበሩባቸው ቦታዎች ጉዳት አልባ የሆነ የህብረተሰብ ክፍል ጋዜጣ ማስታወቂያዎችን የሚያነቡባቸው ቦታዎች ላይ በነጻ አስቀምጥላቸዋለሁ። በአሁኑ ሰዓት የሚሸጥ አይደለም አይነቱ ሚዛንም እንዲገዙት ታሳቢ ተደርጎ የታስታ ማገኝ ነው። ጋዜጣው በቀጣይ ግን አሁን ትምህርት ስለሚጀመር ወደ ከፍተኛ የመንግስት የትምህርት ተቋማት በተለያዩ የሀገሪቱ ክፍል በሚገኙ የብሔራዊ አይነቱ ብርሃን ማህበራት አሉ። የደሱ እና የተለያዩ አካባቢዎች የስርጭት አድማሱን ለማስፋት ጥረት ይደረጋል። ይህንን ለማድረግ ደግሞ የሳይንስና ምትምትምህርት ነ ከፍተኛ ትምህርት ሚኒስቴር እናናግዛቸዋለን። ትምህርት ሚኒስቴር ምን እንደ አይነት ተቋማት ነው እናናግዛለን። ለዩኒቨርሲቲዎች እና ለሚመለከታቸው አካላት ደባቢዎች በመጣፍ እንዲህ እንዲህ አይነት ድጋፎችን እንደሚያደርግልኝ እንግዲህ በቃል ደረጃ ቃል ገብተውልኛል። ይህንን ጋዜጣ የተመለከቱ ወገኖች ምን አይነት ምላሽ ሰጡች? በተለያዩ አጋጣሚዎች ስንትን እየተቀበሉ በአካል ያገኙኛሉ ማህበሩ ጋር ማለት ነው። ከነሱ በተጨማሪ ደግሞ ስልትን አፈላልጊ ይገዘሉልናሉ በተለይ በተለይ የዓይነ ስውርነት ፕላስ የመስማት ተደራራቢ አካል ጉዳት ያለባቸው የሕብረተሰብ ክፍሎች በቤተሰብ አስተማካኝነት ሀሳባቸውን ገልጸውልኛል። ራሳቸውን እኔ የምናገረውን አይሰሙም፣ ግን እነሱ ሀሳባቸውን ዝም ብዬ አደመጥኳቸዋለሁ። መናገር የሚችሉትም ማለት ነው። ተገንደው እንዳሉና ትልቅ ተስፋ እንደሆነ ፈጪ እንደሆነ እቱ በጣም በጣም ደስተኛ እንደሆኑ እና ለብዙ ዓመታት ሲጠብቁት ሲፈልጉት የነበር ነገር እንደሆነ ከሌላ በጣም እጅግ በጣም አመሰግናለሁ። ፊዮሪ ተወልደ የፈትል የብሬል ጋዜጣ መስራች። እንግዲህ ትልቅ ነገር ላይ ደርሰው፣ ትልቅ ደረጃ ላይ ደርሰው ይሄ ጋዜጣ እንድናይ መኝልሻ አለው። መልካም መሸት ይሁንልሽ። ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችን እና በቴክኒክ መሀንዲሶቹ ስም የምሰናበታችሁ ጽዮን ግርማ ነኝ። መልካሙን ሁሉ እንመኛለን።